ኢትዮጵያዊው ሹራ ቂጣታ በትናንት ነው እለት በተደረገው የለንደን ማራቶን ባለድል ሆኗል። ሌላኛው የሀገሩ ልጅ ቀነኒሳ በቀለ በውድድሩ እንደማይሳተፍ በዋዜማው ማስታወቁን ተከትሎ የዚህ ውድድር አሸናፊ ይሆናል ተብሎ የተጠበቀው ኬንያዊው የተከታታይ ድሎች ባለቤት ኤልዩድ ኬፕቹጌ ነበረ። ሆኖም የ24 ዓመቱ ሹራ የውድድሩ ግርምት ሆኗል። 2 ሰዓት ከ5 ደቂቃ ከ41 ሰከንድ በሆነ ሰዓት ኬንያዊውን ቪንሰንት ኪፕቹምባን አስከትሎ አሸንፏል። እሱ ብቻ አይደለም። የሀገሩ ልጆች የሆኑት ሲሳይ ለማ፣ ሞስነት ገረመው፣ ሙሌ ዋሲሁንና ታምራት ቶላ ከሦስተኛ እስከ ስድስተኛ ደረጃ ያለውን ስፍራ በመያዝ ተከታትለው ገብተዋል። የለንደን ቀዝቃዛ አየር ሁኔታ ውድድሩን ፈታኝ እንዳደረገው ተጠቁሟል። ከ2013 የጎረጎሳውያን ዘመን ወዲህ ለመጀመሪያ ጊዜ ሳያሸንፍ የቀረው የ35 ዓመቱ ኤልዩድ ኪፕቹጌ በቅዝቃዜው ምክንያት ጆሮ መደፈኑንና የኋላ የኋላ ደግሞ እንዳይንቀሳቀስ ወዳገደው ሕመም ስሜት ማደጉን በምክንያትነት አቅርበዋል። ከዛሬ ሁለት ዓመት በተደረገው የለንደን ማራቶን ላይ ሁለተኛ ወጥቶ የነበረው ሹራ በበኩሉ ለአሁኑ ድሉ በውድድሩ ላይ እንደማይሳተፍ በመጨረሻው ሰዓት ያስታወቀው ቀነኒሳ በቀለ አስተዋጽኦ እንዳበረከተ ተናግረዋል። ቀነኒሳንም አመስግነዋል። ቀነኒሳ ለዚህ ውድድር ሲያግዘ የነበረ እንዴት መሮጥ እንዳለብኝም መክሮኛል ማለቱን ሮይተርስ ዘግበዋል። ከተሳተፈባቸው 13 ማራቶኖች 12ቱን በድል ያጠናቀቀው ኪፕቹጌ በበኩሉ መሸነፉን በጸጋ መቀበሉን በትዊተር ገጹ አስታውቀው ወደ ውድድሩ ግን እንደሚመለስ ተናግረዋል። በዚህ ዕለት ቀደም ብሎ በተደረገው የሴቶች ማራቶን ውድድር ኬንያዊቷ ብሪጊድ ኮስጌ 2 ሰዓት ከ18 ደቂቃ ከ58 ሰከንድ በሆነ ጊዜ አሸንፋለች። አሜሪካዊቷ ሳራ ሃል ሁለተኛ፣ ኬንያዊቷ ሳራ ቼፕንጌቲች ደግሞ ሦስተኛ ደረጃን ተቆናጣለች። የዘንድሮው የለንደን ማራቶን ሊከናወን ቀጠሮ የተያዘለት በሚያዝያ ወር ላይ ነበረ። ኮቪድ-19 ሁኔታዎችን በመቀያየሩ ወደ ጎረጎሳውያኑ ጥቅምት ተገብቷል። ለወትሮ በሺዎች የሚቆጠሩ ተሳታፊዎችን ይዞ በጎዳናዎች ላይ ይደረግ የነበረ ውድድር ዘንድሮው ሴንት ጄምስ የተሰኘውን የከተማዋ መናፈሻ ሀያ ጊዜ በመዞር ተፈጽሟል። አርባ ሺህ ተሳታፊዎች በመረጡት ስፍራ በያሉበት በርቀት ሮጠዋል። ውድድሩን በመጨረሳቸው ኦፊሳላዊ ሜዳሊያ የሚቀበላሉ። የሚያዝያ ውድድር በመሰረዙ ምክንያት ኢኮኖሚያዊ ችግር ለገጠማቸው ግብረሰናይ ድርጅቶችም በሚሊዮኖች የሚቆጠር ገንዘብ ይሰበሰባል ተብሏል። አንድ እንጀምር። የህንድ ክሪኬት ፕሪምየር ሊግ ተጫዋቾች የሴቶች ንጽህና መጠበቂያ አምራቾችን የንግድ ምልክት በመለያቸው ላይ አትመው ለመጫወት ተስማምተዋል። ቅዳሜ በሚጀምረው የውድድሩ ወቅት ይህንን ማድረግ እንደሚጀምሩም የታወቀ ሲሆን እርምጃው የወር አበባን በተመለከተ በሀገሬው ዘንድ ያለውን የተሳሳተ ምልከታ ለመዋጋት እንደሚያግዝ ተስፋ ተጥሎበታል። ራጅስታን ሮያልስ የተባለው ቡድን የንጽህና መጠበቂያ ቁሳቁሶችን ከሚያመርተው ኒኒ ኩባንያ ጋር ስምምነት በመፈጸም የመጀመሪያው ቡድን ሆኗል። ይሄ ርዕስ በህንድና በብዙ የዓለማችን ሀገራት ነውር ነው። ህንድ ውስጥ ጉዳዩን በተመለከተ አጠቃላይ የግንዛቤ ችግር አለ። ወንዶች ብቻ ሳይሆኑ ሴቶችም ላይ ብለዋል የክለቡ የእንቅስቃሴ ኃላፊ ለሽ መክረም። በደቡብ እስያ ለሚኖሩ ሴቶች በተለይ ለታዳጊ የወጣት ሴቶች የወር አበባ ጉዳይ የሚያስፈራና ምቾት የማይሰጥ ነው።